በ2016ቱ ፕሬዝደንታዊ ምርጫ ዘመቻ ትላንት ምሽት ለሪፐብሊካኑ ተወዳዳሪ ለዶናልድ ትራምፕ ታላቅ የድል ቀን ነበር። ትራምፕ ትላንት የተለያዩ ክፍለ ግዛቶችን ህዝብ ድምፅ ያገኙ ሲሆን በሂደቱም ሪፐብሊካን ፓርቲያቸው ለፕሬዝደንትነት በእጩነት ሊያቀርባቸው የሚያስችለውን ታላቅ ምርታ አከናውነዋል። ለደጋፊዎቻቸው የድል ንግግር አሰምተዋል። እኔ አንድነትን ለማምጣት የምችል ነኝ። ሰዎች ይህን ለማመን ትንሽ እንደሚያስቸግራቸው አውቃለሁ። ነገር ግን እመኑኝ፣ እኔ ህዝባችንን አንድ ማድረግ የምችል ሰው ነኝ። ይህንን ሁሉ ከፈጸምን በኋላ በአንድ ሰው ላይ ዘመቻ ማካሄድን እጀምራለሁ ከሂላሪ ክሊንተን ጋር ሴናተር ቴድ ክሩዝ የሚወክሉትን ቴክሳስና ጎረቤቱን ኦክላሆማ አሸንፈዋል። እርሳቸውም ለደጋፊዎቻቸው ሲናገሩ ሌሎቹ በሪፐብሊካን ፓርቲ ውስጥ ለፕሬዝደንትነት በመወዳደር ላይ ያሉትን ዘመቻችሁን ትታችሁ ውጡና እኔ ብቻ ብቻዬን ቢሊዮነሩን ዶናልድ ትራምፕን ልቅጠም ሲሉ ጥሪ አቅርበዋል። ዋሽንግተን ከዛሬ ማታ በኋላ ዘመቻችን ዶናልድ ትራምፕን ለማሸነፍ የቻለና ወደፊትም የሚችለው ብቸኛ ዘመቻ መሆኑን ለመገንዘብ ችለናል። ሴናተር ማርኮ ሩቢዮ ትላንት ያሸነፉት በአንድ ክፍለ ግዛት ሚኔሶታ ብቻ ነው። ከዚያ በፊትም በተካሄዱ ቅድመ ምርጫዎች ብዙውን ጊዜ ወደ ኋላ ቀርቶ ታይተዋል። የሊንከንና የሮናልድ ሬገን ፓርቲ እንዲሁም በዩናይትድ ስቴትስ ፕሬዚደንቱ ስፍራ በምንም አይነት በፌዘኛ አርቲስት ሊያዝ እንደማይችል መልእክት እናስተላልፋለን። ቱጃሩ ዶናልድ ትራምፕ ምንም እንኳ በእስካሁኑ የምረጡኝ ዘመቻ ድል ቢጎናጸፉም፣ ታዲያ ከአንድ የቀድሞ የኩ ክላክስ ክላን መሪ የተቀበሉትን አይነት ድጋፍ ወደፊት አጠንክረው እንዲቃወሙ ከሪፐብሊካን እንደራሴዎቹ ምክር ቤት መሪዎች ማስገንዘብ ያደርሷቸዋል። ኩክላክስ ክላን በዩናይትድ ስቴትስ የሚታወቀው እንደ ዘረኛና ጸረ ሃይማኖት ቡድን ነው። አፈ ጉባኤ ፖል ራያን አንድ ለፕሬዚዳንትነት የሚወዳደር ሰው የሪፐብሊካን ፓርቲ ዕጩ መሆን ከፈለገ ምንም የተድበሰበሰና የጮሌነት ጨዋታ ሊጫወት እንደማይችል ግልጽ ነው። የራሱ ካልሆነ ማንኛውም ሐሳብ ከማይቀበል ቡድን የሚቀርብለትን ድጋፍ ውድቅ ማድረግ አለበት። ከዲሞክራቲክ ፓርቲው በኩል ምሽቱ የተጠናቀቀው በሂለሪ ክሊንተን ከፍተኛ ድል ነው። በበርካታ ደቡባዊ ክፍለ ግዛቶች ማሸነፋቸውም የፓርቲያቸውን ለፕሬዝደንትነት ውክልና ያለ ተቀናቃይ ለማግኘት በሩን በስፋት ከፍቶላቸዋል። የምርጫ ዘመቻቸውን አንዳንድ ትኩረትም ከወዲሁ ወደ ሪፐብሊካን ፓርቲው ተወዳዳሪዎች ላይ አድርገዋል። ይህም በደጋፊዎቻቸው የድል ንግግር ላይ ተስተውሏል። በዚህ ምርጫ ወቅት የታዩ ስጋቶች ከመቼውም በበለጠ የናሩ ናቸው። ከዚያኛው ወገን የምንሰማቸው ንግግሮች ደግሞ እንዲህ እንደሆኑ የወረዱበት ጊዜ የለም። አሜሪካን በእኛና በእነርሱ እያሉ ለመከፋፈል የሚያደርጉት ሙከራ ስህተት ነው። እኛም ሙከራቸው እንዲሰራ አንፈቅድም። አሜሪካን ወደ አንድነት እናምጣ፣ ክፍተቱን እንሙላ። የቀድሞው ውጭ ጉዳይ ሚኒስትር ሂለሪ ክሊንተን ብቸኛው ዋና ተቀናቃኝ የቬርማንቱ ሴናተር በርኒ ሳንደርስ የግዛታቸውን ቬርማንት ጨምሮ በኦክላሆማ ኮሎራዶና፣ ሚኔሶታ አሸንፈዋል። በውድድሩ ለመቀጠልም ዝተዋል። ለኢኮኖሚና ለማኅበረሰባዊ ፍትሕ justice፣ እና ለአካባቢ ደህንነት ጥበቃ እንዲሁም ለዓለም ሰላም የምናካሄደውን ትግል በሁሉም የዩናይትድ ስቴትስ ክፍለ ግዛቶች እናደርሳለን። ሁለቱ ፓርቲዎች ከሁለት ሳምንት በኋላ በሌሎች ትላልቅ የዩናይትድ ስቴትስ ክፍለ ግዛቶችም ይፈተናሉ በመጪው ዓመት ዳር ወር ላይ ፕሬዚደንታዊ ምርጫ ከማካሄዱ በፊት ማለት ነው። ብዙ ሥራ ይጠብቃቸዋል። የትላንቱን ሱፐር ቱስዴይ ቅድመ ምርጫና ውጤቱን አስመልክቶ የፖለቲካ ሳይንስ ምሁር ግምገማ ሽተናል። በእርግጥ የትላንት አሸናፊዎች ሂለሪ ክሊንተንና ዶናልድ ትራምፕ ለተዘገበው የየፓርቲያቸውን ውክልና ያገኙ ይሆን?